የኢትዮጵያ መንግስት በሽብር ህጉ የከሰሳቸውን ጋዜጠኞችና የኢንተርኔት አምደኞች ወይም ብሎገሮች ጉዳይ በጥልቅ ያሳሰቡ መሆኑን አዲስ አበባ የሚገኘው የአውሮፓ ሕብረት ልዑክ አስታወቀ። በሌላ በኩል ደግሞ የኢትዮጵያ ፖሊስ አንድ የፎቶግራፍ ጋዜጠኛ አስሮ ላለፉት ሁለት ሳምንታት ክስ ሳይመሰረት መያዙ ተመልክቷል። የታሰሩት ጋዜጠኞችና ብሎገሮች እንዲለቀቁ የሚያሳድሩትን ጫና እንደሚቀጥሉና በዓለም አቀፍ ተቋማት ዘንድም አቤት ማለት ድረስ እንደሚሄዱ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ግልጽ ደብዳቤ ድረስ ያሉት ዓለም አቀፍና ብሔራዊ የመብቶች ተሟጋች ድርጅቶች አስታውቀዋል። ሰለሞን አባተ የአንዳንዶቹን ኃላፊዎች አነጋግሮ ተከታዩን አጠናቅሯል። በዓለም አቀፍ ተቋማቱ ዘንድ መታመን ባጣውና አወዛጋቢ ነው በሚሉት በጸረ ሽብር ህጉ የከሰሳቸውን ጋዜጠኞችና ብሎገሮች በአፋጣኝ እንዲፈታ፣ በሌላ በኩል ደግሞ የፍርዱ ሂደት ከፖለቲካ ጫና የጸዳ ለሕዝብና ለዲፕሎማቲኩ ማኅበረሰብ ክፍት፣ ፍትሐዊና ግልጽ እንዲሆን የጠየቁት አርባ አንዱ ዓለም አቀፍና ብሔራዊ የመብቶች ተሟጋች ድርጅቶች የኢትዮጵያ መንግሥት በመገናኛ ብዙሃንና በጋዜጠኞች እንዲሁም በሰላማዊ ሰልፈኞችና በተቃውሞ ጎራ መሪዎች ላይ እየወሰደ ነው ያሉት የጥቃትና የአፈና እርምጃ በእጅጉ እያስቆጣቸው መሆኑን እየተናገሩ ነው። ጥያቄያቸውን ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ያሉበትን ግልጽ ደብዳቤ ከፈረሙት 41 ድርጅቶች መካከል አርቲክል 19 ይገኝበታል። አርቲክል 19 የሚባለው ድርጅት መንግስታት ታህሳስ 1941 ዓ ምህረት በኢትዮጵያ አቆጣጠር ፓሪስ ውስጥ የፈረሙት የሰብአዊ መብቶች ዓለም አቀፍ መግለጫ አንቀጽ 19 የሚደነግገውን ሐሳብን የመግለጽ ነጻነትን የሚያረጋግጥ ድንጋጌ ተፈጻሚነት በዓለም ዙሪያ የሚከታተል ድርጅት ነው። ለጠቅላይ ሚኒስትሩ ይድረስ የተባለውን ይህንን ደብዳቤ አርቲክል 19 መፈረሙ የጋዜጠኞቹና የብሎገሮቹ መታሰር ዓለም አቀፍ ደረጃዎችን ያልጠበቀ፣ ኢትዮጵያም ግዴታዎቿን የጣሰችበት አድራጎት ነው ብሎ ስለሚያምን መሆኑን የድርጅቱ የምስራቅ አፍሪቃ ቢሮ ባልደረባ ፓትሪክ ሙታይ ተናግረዋል። ጉዳዩን መከታተል እንቀጥላለን። ብዙዎቻችን የኢትዮጵያ መንግስት የጋዜጠኞችን መብት እንዲያከብር እየጠየቅን ነው። ሰዎች ስራህን ስለተቹ ብቻ ወንጀለኞች አትላቸውም። የሚጽፉትን ስላልወደድክ አታስራቸውም። ስለዚህ መንግስት ይህን መብት እንዲያከብር ጥሪ ማድረጋችንን እንቀጥላለን። ከደብዳቤው ፈራሚዎች መካከል አንዱ የሆነው ሂውማን ራይትስ ዋች የአፍሪካ ፕሮግራም ምክትል ዳይሬክተር ሌስሊ ሌፍኮ ከኢትዮጵያ መንግስት የሚጠይቁትን እንዲህ አስቀምጠዋል። Well, we would look at the Ethiopian government to do two things. One is to immediately release not just the 10. የኢትዮጵያ መንግስት ሁለት ነገሮችን እንዲፈጽም እንሻለን። አንደኛው አሁን በቅርቡ የተከሰሱትን አስር አምደኞችና ጋዜጠኞችን ብቻ ሳይሆን ቢያንስ አንድ አስራ ሁለት የሚሆኑትን ከአሁን ቀደም ፍርድ ቤት ቀርበው የተፈረደባቸውን ጋዜጠኞች ሁሉ ነጻ እንዲለቅ ነው የምንጠይቀው። ሌላው ጥያቄያችን ጸረ ሽብር ሕጉን እንዲያሻሽል ነው። በጀመሩት ዓለም አቀፍ የተባበረ ጥረት እንደሚገፉ የተናገሩት ሚስል ኢፍኮ ትግላቸውን ሌሎችም አጋሮችን ወደ መድረኩ በመሳብና ጫና እንዲደረግ በመጠየቅ እንደሚያጠናክሩ አክለው አመልክተዋል። የኢትዮጵያ ሸሪክ የሆኑ ሀገሮች ላይ ነው ጫና የምናደርገው ቁልፍ የሆኑ እንደ ዩናይትድ ስቴትስ መንግስታት ያሉ፣ ጠቅላይ ሚኒስትር ኃይለማርያም በሚመጣው ሳምንት ዋሽንግተን መምጣታቸው አይቀርም። ሌሎችም ለምሳሌ እንደ ብሪታንያ ያሉ መንግስታት፣ የአውሮፓ ህብረት የኢትዮጵያ ሸሪክነን የሚሉ እና መሰረታዊ የሰው ልጅ መብት መከበር ማናቸውም መንግስት ጋር ያለን ግንኙነት አካል ነው የሚሉ ይህን አባባላቸውን በስራ እንዲተረጉሙ ጫና እናደርግባቸዋለን። ዋና ጽህፈት ቤቱ ዋሽንግተን ዲሲ የሚገኘው ፍሪደም ናው የሚባለው ድርጅትም እንዲሁ በጋዜጠኞቹና በኢንተርኔት አምደኞቹ መታሰር ብርቱ ቁጣ እንዳደረባቸው ከገለጹት የግልጽ ደብዳቤው ፈራሚዎች መካከል ይገኛል። የድርጅቱ ዋና ዳይሬክተር ማሪን ተርነር የተናገሩት በቅድሚያ ጸረ ሽብር ህጉን በመርገምና ለዛሬዎቹ ብቻ ሳይሆን ለሁሉም የታሰሩ ጋዜጠኞች ነጻነትን በመጠየቅ ነው። ይህን ጸረ ሽብር ሕግ ተጠቅሞ የኢትዮጵያ መንግስት ጋዜጠኞችን ማሰር መቀጠሉ በጣም ሰቅጣጭ ነው። ፍሪደም ናው የአስራ ስምንት ዓመታት እስራት የተፈረደበት የእስክንድር ነጋን ጉዳይም እየተከታተለ ነው። እስክንድርም በዚሁ ጸረ ሽብር ሕግ ነው የተከሰሰው። የኢትዮጵያ መንግስት ይህን ሕግ እየተጠቀመ የጋዜጠኞችን እጅና አፍ መሸበብ መቀጠሉን ማቆም አለበት። ሰቅጣጭ ነው ነገሩ። በጥረታቸው እንደሚገፉ አቤቱታቸውንና ክሳቸውን እስከ ግዙፍ ዓለም አቀፍ ተቋማትና መድረኮች እንደሚያደርሱ ተናግረዋል። በተጨማሪም የኢትዮጵያ መንግስት ተጠያቂ እንዲሆን ኢፍትሐዊ እስራትን ለማስወገድ የሚሰራው የተባበሩት መንግስታት ድርጅት አካላት ፊት እናቀርበዋለን። እንዲሁም የሰብአዊ መብትን የሚያስከብረው የአፍሪቃ ኮሚሽን ፊት የኢትዮጵያን መንግስት እናቀርባለን። ብዙዎቹ ዛሬ ያነጋገርኳቸው የድርጅቶቹ ተጠሪዎች ጉዳዩ በመጪው ሳምንት በዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋባዥነት ዋሽንግተን ዲሲ ላይ በሚካሄደው የአፍሪቃ መሪዎች ጉባኤ ላይ ትኩረት እንዲሰጠው ለማድረግ እንደሚጥሩ ተናግረዋል። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአውሮፓ ህብረት ልዑክ የጋዜጠኞቹና የብሎገሮቹ እንዲሁም በቅርቡ የተቃዋሚ የፖለቲካ መሪዎች መታሰር እና በጸረ ሽብር ህጉ መከሰስ በጥልቅ እያሳሰበው መሆኑን ገልጿል። የፍትህ ሂደቱም ነጻ፣ ግልጽና ፍትሐዊ እንዲሆን የሀገሪቱን ህገ መንግስትና ዓለም አቀፍ ግዴታዎቿን ባከበረ ሁኔታ እንዲካሄድ የጠየቀው የአውሮፓ ህብረት የኢትዮጵያ ልዑክ መንግስቱ ጸረ ሽብር ህጉን ሀሳብን የመግለጽ ነጻነትንና የመደራጀት መብትን ለመጠምዘዝ እንዳይጠቀምበት ጠይቋል። የዩናይትድ ስቴትስ መንግስትም የጋዜጠኞቹንና ብሎገሮቹ በጥልቅ እያሳሰበው መሆኑን ሰሞኑን ባወጣው ርዕሰ አንቀጹ ማስታወቁ ይታወሳል። ይህ በእንዲህ እንዳለም ፖሊስ አዚዛ መሐመድ የምትባለውን የአዲስ ጉዳይ የግል ጋዜጣ ፎቶ ጋዜጠኛ ያለ ክስ አስሮ ለሁለት ሳምንታት ይዟት እንደሚገኝና ቂርቆስ አንደኛ ደረጃ ፍርድ ቤት አቅርቦ ተጨማሪ ጊዜ ቀጠሮ የጠየቀባት መሆኑ ተዘግቧል። ስለ ግልጽ ደብዳቤውና ስለ ሌሎቹም ከጋዜጠኞቹና ብሎገሮቹ መታሰር ጋር ተያይዞ የኢትዮጵያ መንግስት የሚለውን ለመጠየቅ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውዬ ቃል አቀባዩን አምባሳደር ዲና ሙፍቲን በስልክ አግኝቼ ነበር። አሁን የሚገኙት ለስራ ጉዳይ ከአዲስ አበባ ውጭ መሆኑን ገልጸውልኝ እንደ ተመለሱ በቅርብ ተከታትለው መልስ እንደሚሰጡኝ ነግረውኛል። ለአሜሪካ ድምፅ ራዲዮ ሶሎሞን አባተ ነኝ። ዋሽንግተን